በአስር ሺህ የሚቆጠሩ ስደተኞች የተላለፉባት ሃንጋሪ ከማክሰኞ ጀምሮ ድንበሯን በአጥር ዘግታለች። ኦስትሪያና ጀርመን የድንበር ቁጥጥር ጀምረዋል። ገበያው፣ የአውሮፓ ስደተኞች ጉዳይ በአሁኑ ሰዓት በምን ሁኔታ ላይ ይገኛል? እንደተገለጸው ሃንጋሪ እንደውም ከደንበረው አካባቢ አስቸኳይ ጊዜ ሁሉ አዋጅ አውጃ ስደተኞች እንዳይገቡ መቆጣጠር ላይነች። እንደውም ለመግባት በሚሞክሩት ማሰር ሁሉ እንደጀመረች እና ሶስት መቶ ስልሳ ሰባት የሚሆኑ እስረኞች ስደተኞች እንደታሰሩ ሁሉ ተገልጿል። በሌላ መልኩ ደግሞ ስደተኞች አሁንም እየመጡ ነው። ስለዚህ በሃንጋሪ በኩል ወደ ኦስትሪያ እና ጀርመን ማለፍ ካልቻሉ ሌላ ደግሞ መስመር እየፈለጉ ለምሳሌ ወደ ክሮሽያ ከክሮሽያ ወደ በስሎቫኒያ አድርጎ ወደ ኦስትሪያ ሩሲያ ለመግባት ሙከራ እያደረጉ እንደሆነ ና በርካቶች አሁን በክሮኤሽያ በኩል እየመጡ እንደሆነም ይገለጻል። በሰርቢያ በኩል ደግሞ ጫናው እንደበዛ እና በርካታ ስደተኞች በሰርቢያ እና ሃንጋሪ ደንበር መካከሉ ነው ምናልባት ደንበሩ ይከፈታል በሚል እየተጠባበቁ እንደሆነ፣ በአጠቃላይ ግን ሰርቢያ ከአቅሟ በላይ ስደተኞችን እንደተቀበለች ና ምናልባት ይሄ ሁኔታ ሰብዓዊ ቀውስ እንዳይፈጥር ከፍተኛ ስጋት እንዳለ የሰርቢያ መንግስት እያስታወቀ ነው ስለዚህ በአጠቃላይ ግን ችግሩ ተባብሶ እና የስደተኞችም ችግር እየከፋ እንደሄደ ነው የሚታየው። ልደት፣ ያው እንደሚታወቀው የአውሮጳ ህብረት አባል ሀገራት የሀገር አስተዳደር ሚኒስትሮች ወደ አውሮጳ የገቡ ስደተኞችን ተከፋፍሎ ለመውሰድ በቀረበላቸው ሀሳብ ላይ የሰኞ እለት ከስምምነት አልደረሱም። ታዲያ የአውሮጳ የስደተኞች ጉዳይ እንዴት ይቀጥላል? እንዴት እንደሚቀጥል ነው አሁን ውይይቱ በየቦታው ያለም። ዛሬ የአውሮፓ ኮሚሽን በጉዳዩ ላይ ይወያይ ነበር። የአውሮፓ ፓርላማ በነገ እለት ምናልባት በዚህ በመቶ ሀያ ሺው እቅድ ላይ ጫና ሊፈጥር የሚችል ምርጫ በማሳለፍ ውሳኔ ያስተላልፋል ተብሎም እየተጠበቀ ነው። ይህ ሁሉ ግን በተጨባጭ ችግሩን እንዴት መፍታት እንደሚቻል የሚያመላክት አይደለም። ምናልባትም እንግዲህ በዚህ ከቀጠለ ችግሩ የከፋ እንዳይሆን ሁሉ ስጋት አለ። ምክንያቱም ክረምቱ እየገባ ነው። ህዝቡም እስካሁን በጀርመን እንደታየው ያሳየው ድጋፍና ትብብር እየቀጠለ ሊሄድ ይችላል። ምክንያቱም በተወሰኑ ሀገሮች ላይ ነው ጫናው እየበረከተ ያለው እንደ ጀርመን ባሉት እና እዚህ መካከለኛው አውሮፓ ባሉት ሀገሮች ነው። ሌሎች ደግሞ አጥረው እንደነ ዴንማርክ እና ሌሎች የመሳሰሉ ደግሞ አጥረው ስደተኞችን እያስገቡ ስላልሆነ በተወሰነ ደረጃ ያለው የስደተኞች ጫና በህብረተሰቡም ላይ ስጋት ሊፈጥርና እስከ ዛሬ የነበረው አቀባበልም ሊቀንስ ይችላል። ስለዚህ ምናልባት የከፋ እንዳይሆን ነው እንግዲህ ስጋቱ እንግዲህ የከፋ እንዳይሆን ደግሞ አንድ ስምምነት ላይ መድረስ ያስፈልጋል። በአባል ሀገራቱ መካከል የተፈጠረውን ልዩነት ለማጥበብ ከዚህ በኋላ የሚወሰዱት እርምጃዎች ምን ሊሆኑ ይችላሉ? ባለፈው ሰኞ ሚኒስትሮቹ ሳይስማሙ በቀሩበት ጉዳይ እንደገና ተስማምተው ውሳኔ እንዲያሳልፉ የሉክዘምበርግ ጠቅላይ ሚኒስትር ሉክዘምበርግ ነች የአውሮፓ ህብረት የወቅቱ ፕሬዚዳንት ዳግም በሚቀጥለው ሳምንት የሀገር አስተዳደር ሚኒስትሮችን ስብሰባ ለመጥራት እና የሚቻል ቢሆን ለማስማማት፣ የማይቻል ካልሆነ ደግሞ በዚህ በመቶ ሀያ ሺ የዳግም ሰፈራ እቅድ ላይ በድምፅ ብልጫ ቢሆን ለማስወሰን ሙከራ እንደሚያደርጉ እየተገለጸ ነው። ግን ይህ በድምፅ ብልጫ የሚወሰነው ውሳኔ ብዙ ጊዜ በተጨባጭ ተግባራዊ ለማድረግ ያስቸግራል። የአውሮፓ ሕብረት በአብዛኛው በስምምነት ነው ውሳኔዎችን የሚያሳልፈው፣ ምክንያቱም መፈጸም ያለበት በአባል ሀገሮች በመሆኑ። ስለዚህ መሪዎቹ ተሰብስበው ይህን ችግር መፍትሄ ካልፈለጉለት የአውሮፓ ሕብረት ከግሪክ ክራይሲስ የበለጠ ሕብረቱን ፈተና ላይ ነው የከተተው። ህብረቱ እንደ ህብረት ለመቀጠል የማይችልበት ደረጃ ላይ ሊደርስ ስለሚችል ምናልባት መሪዎቹ የዚህን ችግር ደረጃ በመገመት መፍትሄ ይፈልጋሉ ተብሎ ነው የሚጠበቀው። እስካሁን መፍትሄ ያላገኘው የአውሮጳ የስደተኛ ቀውስን አስመልክቶ ግብያው ንጉሴ ከብራሰልስ፣ በጣም አመሰግናለሁ። እኔም አመሰግናለሁ ልደት።